ጥያቄ 42። አህለ ሱና ወልጀማዓ እነማን ናቸው? መልስ፦ አህል ሱና ወልጀማዓ የሚባሉት ከንግግርም ከተግባርም ይሁን ከእምነት አኳያ ነቢዩ صለ ላሁ አለይህ ወሰለምና ባልደረቦቻቸው በነበሩበት አቋም ላይ የሆኑት ናቸው። አሕለ ሱና የተባሉት የነቢዩን صለ ላሁ አለይህ ወሰለም ሱና አጥብቀው በመከተላቸውና ቢድዓን በመራቃቸው ሲሆን ወልጀመዓ የተባሉት ደግሞ በእውነት ላይ አንድ አይነት አቋም ስላላቸውና በዛም ያልተለያዩ በመሆናቸው ነው።